ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 9 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል አድማጮች የምናስተናግዳችሁ ቆንጂት ታዬና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን የኦፌኮን ሊቀመንበር ዶክተር መረራ ጉዲናን ጨምሮ 528 እስረኞች በዛሬው ዕለት ተለቀዋል። ዋነኛ አላማውም በአምስተኛው የኢትዮጵያና ግብጽ የጋራ ኮሚሽን ስብሰባ። ይሄ ከሶስት ዓመት በፊት የተካሄደ ነው። በዛ ወቅት የተደረሱ ስምምነቶች አሉ። ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት ድምፅ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለምን ድምፅ ነበር። ዘገባ ይዘናል እሱንም በተመለከተ። ለሰአቱ ዋና ዋና ዜና ቆንጭት የተቃዋሚ ፓርቲውን ፖለቲከኛ ዶክተር መረራ ጉዲናን ጨምሮ ሌሎች እስረኞች መፈታታቸው በሀገሪቱ ለሚገኙ የህሊና እስረኞች ነፃ መሆን የመጀመሪያ እርምጃ ነው ሲል አምነስቲ ኢንተርናሽናል ተናግሯል። በመንግስቱ የተወሰደው እርምጃ በየትኛውም መመዘኛ መልካም ዜና ይሁን እንጂ የመጨረሻው ግን አይደለም ሲልም አምነስቲ አክሏል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። ዛሬ ዶክተር መረራ ጉዲናን ለመቀበል ከወጡ ሰዎች መካከል አንዱ የተናገሩትን ቀንጨባር ገን እናሰማችሁ በኃይለ ስላሴ በደርግ ጊዜ ስታሰሩ ስሰቃዩ ስገረፈው የነበሩ ጀግና ናቸው ተመልሶ አሁንም በኢህአዴግ ዘመን አሁንም ስሰቃዩ ነበረ። ዛሬ ደግሞ ወደ ቤታቸውን ለመብቃት ደስታውን ተካፋይ ሆነን ወደዚህ መከናል በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የኢትዮጵያ መንግስት በዛሬው ዕለት ታዋቂ የተቃዋሚ ፖለቲካ መሪ ዶክተር መረራ ጉዲናን ጨምሮ አምስት መቶ ሀያ ስምንት እስረኞችን ለቋል። የኢትዮጵያ መንግስት ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ ከትናንት በስቲያ ሰኞ ለጋዜጠኞች በሰጡት መግለጫ በመጀመሪያው የፍቺ ዙር አምስት መቶ ሀያ ስምንት እስረኞች ምህረት ተደርጎላቸ። ው የሚፈቱ መሆኑን እና የሚለቀቁትም በነፍስ መግደልና የአካል ጉዳት በማድረስ ያልተሳተፉ እንደሚሆኑ መናገራቸው አይዘነጋም። እስረኞቹ ዛሬ ከመለቀቃቸው አስቀድሞ የሁለት ቀናት የተሀድሶ ስልጠና የተሰጣቸው መሆኑ ተገልጿል። ከተለቀቁት መካከል አንዱ ከሀገሪቱ ዋና ዋና የተቃዋሚ ፓርቲዎች የኦሮሞ ፌዴራሊስት ኮንግረስ መሪው ዶክተር መረራ ጉዲና ከአንድ ዓመት በላይ በፊት የታሰሩት ከብራሰልስ የአውሮፓ ፓርላማ ቀርበው ስለ ኢትዮጵያ ብረሰልስ ላይ በአውሮፓ ፓርላማ ፊት ቀርበው ስለ ኢትዮጵያ የሰብአዊ መብት ይዞታና የፖለቲካ ሁኔታ የምስክርነት ቃል ሰጥተው አዲስ አበባ እንደተመለሱ እንደነበረ ይታወሳል። በቅርቡ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰ የሰጡት መግለጫ በወንጀል አድራጎት ክስ የታሰሩ አንዳንድ ፖለቲከኞች የሀገሪቱን የፖለቲካ ምህዳር ለማስፋት ሲባል በምህረት ይለቀቃሉ ማለታቸው ይታወሳል። የሰብአዊ መብት ድርጅቶች በአሁኑ ወቅት ኢትዮጵያ ውስጥ ቢያንስ አራት ሺህ የሚገመቱ የፖለቲካ እስረኞች እንዳሉ ነው የሚናገሩት። በተያያዘ ዜና የተቃዋሚ የፖለቲካ ፓርቲውን መሪ ዶክተር መረራ ጉዲናን ጨምሮ ሌሎች በመቶዎች የሚቆጠሩ እስረኞች መፈታት ሀገሪቱ ውስጥ ለሚገኙ የሕሊና እስረኞች ነጻ መሆን የመጀመሪያው እርምጃ ነው ሲል አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት አስታወቀ። ዛሬ በመንግስቱ የተወሰደው እርምጃ በየትኛውም መመዘኛ መልካም ዜና ቢሆንም የመጨረሻው ግን አይደለም ብሏል አምነስቲ በማከል ዛሬም ኢትዮጵያ ውስጥ በህጋዊ መንገድ ሐሳባቸውን በነጻነት ለመግለጽ የሞከሩ ወይም ለሰብአዊ መብቶች መከበር የተከራከሩ በመቶዎች የሚቆጠሩ እስረኞች በየእስር ቤቱ እየተሰቃዩ ነው ሲሉ የድርጅቱ የምርምርና የአፍሪካ ጉዳዮች ዳይሬክተር ነጻነት በላይ አስረድተዋል። የኢትዮጵያ ባለሥልጣናት ቀጥለው ያለምንም ቅድመ ሁኔታና በአስቸኳይ የቀሩትን የህሊና እስረኞች በሙሉ እንዲፈቱም አምነስቲ ኢንተርናሽናል ጥሪ አስተላልፏል። ወደፊትም ዜጎች በሐሰት እየተወነጀሉ ዘብጥያ የመጣላቸው ሁኔታ እንዲያበቃ አሳስቧል አምነስቲ ኢንተርናሽናል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሀያ ሀገሮች የውጭ ጉዳይ ሚኒስትሮች በሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራም ጉዳይ ለመምከር በዛሬው ዕለት ካናዳዋ ቫንኩቨር ከተማ ላይ ተሰባስበዋል። ስብሰባው ፒዮንግያንግ የኒውክሌር ጦር መሳሪያ ፕሮግራሟን ታቋርጥ ዘንድ ጫና ለማሳደር ታልሞ ከአሁን ቀደም ተጥለውባት የነበሩ ማዕቀቦች የተፈለገውን ውጤት እንዲያስገኙ ተጨማሪ ግፊት ለማድረግ መሆኑ ተገልጿል። ማዕቀቡ እንደታለመው ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት ለመሆን በያዘችው እቅድ መግፋቷን ታቆም ዘንድ አስፈላጊውን ጫና በበቂ መጠን አላደረጉም ስትል በዋሽንግተን እና በሀገሮቿ የተነቀፉት ሩሲያና ቻይና ለስብሰባው አልተጋበዙም። የአሜሪካ ድምጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘጋቢ ኒክ ቺንግ ያጠናቀረው ዝርዝር ዘገባ አለ። አሉላ ከበደ ያቀርበዋል። ሰሜን ኮሪያ ሰሞኑን ከባላንጣዋ ደቡብ ኮሪያ ጋር ንግግር ብትጀምርም ፒዮንግያንግ ሀሳቧን ቀይራለች ብሎ ዓለም እንዳይዘናጋ የዩናይት ስቴትስ የጃፓንና ሌሎች አገሮች ከፍተኛ ዲፕሎማቶች ትላንት አስጠንቅቀዋል። በሌላ በኩል በደሴቲቱ የዩናይት ስቴትስ ክፍለ ግዛት ሀዋይ በሰንበቻውን በስህተት የተላለፈው የሚሳይል ቅድመ ማስጠንቀቂያ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት ለመሆን የያዘችው ሩጫ የደቀነውን ስጋት ያቀረበ ነው ተብሎለታል። በቫንኩቨር ከተማ የተሰባሰቡት የሀያዎቹ አገሮች ከፍተኛ ዲፕሎማቶች አንድ መልክ ያለው መልእክት ኒውክሌር የታጠቀች ሰሜን ኮሪያ ቦታ አይኖራትም የሚል ነው። ዩናይት ስቴትስ በበኩሏ በፒዮንግያንግ ላይ የተጣለው ማዕቀብ የሚረግብበት ወቅት አሁን አይደለም ትላለች። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ትለርሰን Today, we discussed ways to further increase pressure on North Korea through more effective sanctions implementation and compliance. በሰሜን ኮሪያ ላይ ይበልጥ ውጤታማ የሆኑ ማዕቀቦችን በመጣልና ተፈጻሚነታቸውን በማረጋገጥ ልናደርግ ስለምንችለው ተጨማሪ ግፊት ነው ዛሬ የመከርነው፣ ያሉት ቲለርሰን አገሮቹ ይህን ውጥን እውን ለማድረግ የሚያስቡባቸውን መንገዶች የሚያስረዱ እቅዶች አቅርበዋል። በተጨማሪም የተባበሩት መንግስታት አባል አገሮች በተለይም ደግሞ ቻይናና ሩሲያ ስምምነት የተደረሰባቸው እነዚህ ማዕቀቦች ለስኬት ይበቁ ዘንድ ሙሉ በሙሉ ተፈጻሚ ማድረጋቸውን ወሳኝነት ላይም ተስማምተናል። እንዲሁም የማዕቀቦችን የመተላለፍና ሕገ ወጥ አስተላላፊነት ለመዋጋትም በጋራ በመስራት አስፈላጊነት ላይ መክረናል ነው ያሉት የውጭ ጉዳይ ሚኒስትሩ። በሰሜን ኮሪያ አቀራረብ ዓለም እንዳይታለል ሲሉ አንዳንዶች አስጠንቅቀዋል። በሰሜን ኮሪያና በደቡብ ኮሪያ ጦር ሰራዊት መካከል ንግግር ለመጀመር ባለፈው ሳምንት ሁለቱ ሀገሮች የመስማማታቸውንና ፒዮንጊያንግ ፒዮንግያንግ በመጭው ወር በደቡብ ኮሪያ በሚካሄደው የክረምት ኦሎምፒክ ውድድር ለመሳተፍ የመወሰኗን ዜና በአዎንታ የተቀበሉት መሆናቸውን የካናዳ የውጭ ጉዳይ ሚኒስትር አስታውቀዋል። ከተጣሉባት ማዕቀቦች አንዳንዶቹ ይነሱላት ዘንድ ጥረት በማድረግ ላይ መሆኗ የተነገረላት ሰሜን ኮሪያ የአሁኑ ሙከራዋ የኒውክሌር ፕሮግራሟን አቅም ፍጹም ለማድረግ ጊዜ ለመግዣነት ያለመችው ነው ሲሉ ተንታኞች ይናገራሉ። ይሁን እንጂ በተለይ በአፍሪቃ አህጉር የምታፈራውን ጨምሮ የፒዮንግያንግን የገቢ ምንጮች ለማድረግ መወጠናቸውን ነው የዩናይት ስቴትስ ባለስልጣናት ያረጋገጡት። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዚያው ከኮሪያ ልሳነ ምድር ሳንወጣ ሰሜንና ደቡብ ኮሪያ በመጪው የክረምት ኦሊምፒክ የመክፈቻ ስነ ስርዓት ላይ በሴቶቹ የበረዶ የቂሌ ጨዋታ በአንድ ባንዲራ ስር በአንድነት እንደሚሰለፉ አስታወቁ። ይህ የደቡብ ኮሪያው ዮን ሀፕ ዜና አገልግሎት ያልተጠበቀ ድል ሲል የጠራው ውሳኔ ደቡብ ኮሪያ ጣምራ ቡድን ለመፍጠር ከሳምንት በፊት ያቀረበችው ሀሳብ ውጤት እንደሆነ ዘግቧል። ፒዮንግያንግ ደቡብ ኮሪያ ባዘጋጀችው የክረምት ኦሊምፒክ ላይ ለመሳተፍ ስትስማማ ይህ የመጀመሪያ ጊዜ መሆኑ ነው። በመጨረሻም የዩናይትድ ስቴትስ የፍትህ ሚኒስቴር ጠቅላይ አቃቢ ህጉ ጄፍ ሴሽንስ ያልተለመደ እርምጃ ሲሉ የጠሩትን ወስዶ በልጅነት የመጡ የውጭ ሀገር ተወላጆች እንዳይባረሩ የሚያደርገው የኢሚግሬሽን መርሃ ግብር ዳካ እንዳይሰረስ የካሊፎርኒያ ክፍለ ሀገር ያስተላለፈውን ብይን ፍርድ ቤቱ ማለት ነው እንዲቀለብስ ጠቅላይ ፍርድ ቤቱን እንጠይቃለን እያለ ነው የትራምፕ አስተዳደር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የኢሚግሬሽን መርሃ ግብሩን እንዲያጤነው ነው አቤቱታ እናስገባለን ሲል ትናንት ማክሰኞ አስታውቋል። ይህን እርምጃ ያልተለመደ የሚያደርገው አስተዳደሩ ጉዳዩን የያዘው የሳን ፍራንሲስኮ ይግባኝ ሰሚ ፍርድ ቤት በጉዳዩ ላይ ብይኑን ከመስጠቱ አስቀድሞ መምጣቱ እንደሆነ ተገልጿል። ጠቅላይ አቃቤ ሕግ ጄፍ ሴሽንስ መላ ሂደቱን የሚመለከት የኢሚግሬሽን መርሃ ግብር ጉዳይ በአንድ ፌዴራል ዳኛ እንዲወሰን መፍቀድ በህግም በአግባብነትም ስለማያስኬድ ነው ብለዋል። የካሊፎርኒያ ክፍለ ግዛቱ ጠቅላይ አቃቤ ህግ ደግሞ በምላሻቸው የይግባኝ ሰሚው ፍርድ ቤት የበታች ፍርድ ቤቱ ጉዳዩ በፍርድ ቤት እልባት እስከሚያገኝ መርሃ ግብሩ እንዳይሰረዝ የእግድ ብያኔ የሰጠበትን የህግና የፍትህ አግባብ እንደሚረዳው እተማመናለሁ ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥር 9 2010 ዓ ም ምሽት ፕሮግራም ነው። የህዝብ ጥያቄዎች መመለስ መቻድ ይኖርበታል። የዶክተር መረራ መፈታት ብቻ አይደለም ለማለት ፈልጌ ነው። አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ አባል ናቸው። ቃለ ምልልስ አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና የተመሰረተባቸው ክስ ተቋርጦ ዛሬ ተፈተዋል። በርካታ ደጋፊዎቻቸውና የኦፌኮ አባላት በቤታቸው አካባቢ በአጀብ ተቀብለዋቸዋል። ዶክተር መረራ ጉዲናን ጨምሮ ሌሎች 114 ተጠርጣሪዎችም ክሳቸው ተቋርጦ ዛሬ ተፈተዋል። መለስካቸው አምሃ ዝርዝሩ ልኳል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከ413 ቀናት እስር በኋላ የተጠረጠሩበት የወንጀል ክስ ተቋርጦ ዛሬ ተፈተዋል። የመፈታታቸው ዜና ቀደም ሲል በመንግሥት መገናኛ ብዙሃን የተናኘ ስለነበረ አያሌ ደጋፊዎቻቸው መኖሪያ ቤታቸው በሚገኝበት በአዲስ አበባ ከተማ አሸዋ ሜዳ በሚባለው አካባቢ በአጀብ ሊቀበሏቸው ተዘጋጅተው እንደነበረ ቪኦኤ በቦታው ተገኝቶ ተመልክቷል። በተለይ በአዲሱ የወለጋ መውጫ መንገድ ይገኙ የነበሩ የኦፌኮ አባላትና የዶክተር መረራ ጉዲና ደጋፊዎች ፎቶግራፋቸው ያለበትን ቲሸርት በመልበስ በጉጉት ሲጠባበቋቸው ታይተዋል። ከእነዚህ መካከል ጥቂቶቹን ቪኦኤ አናግሯቸዋል። ስምሽ የሚያለበ አዊኔ ታድኛ እባላለሁ። አዊኔ እዚህ የመጣሁት ዶክተር መረራ ይፈታሉ ስለተባለ በቃ ደስታውን ለመካፈል ነው የመጣሁት ቅርብ ጊዜ ነው ከባንኮክ ወደዚህ የመጣሁት እኔ እና ብዙ ጊዜ ያዳምጣለው እና መታሰራቸውን ሰምቼ በጣም ማለት ከፍቶኛል። እና የኦሮሞ አባት ናቸው። ለእኛ ብለው ነው የታሰሩት። አንድ ሰው ለግሉ ብሎ አይታሰርም። ለግሉ ብሎ ቢታሰሩ አሁን ይህ ሁላ ህዝብ መጥቶ አስሮ ደስታቸውን እንትን አይልም። እና እሳቸው ለህዝብ ብሎ ስለታሰሩ አሁን እኛ እዚህ መተን የእሳቸውን ደስታ ልንካፈል እዚህ ቆመናል። እኔ ለዛ ነው የመጣሁት። መለስ ጫላ እባላለሁ። አቶ መለስ እዚህ ለመጡ የአቶ መረራ ጉድናን መፈታታቸውን የደስታ ተካፋይ ሆኜ ወደዚህ መጥቻለሁ። እኔ እሳቸውን እንደዚህ ብዬ መግለጽ አልችልም። ዶክተር መረራ ማለት የሀገሪቱ ተወካይ ማለት የአንድ የህዝቡ የኢትዮጵያ ህዝብ ዶክተር መረራ በትምህርታቸው ደረጃ እንኳን ፕሮፌሰርነታቸው የተከለከሉ ናቸው። የሀገር ተወካይ ተብሎ የምጠሩ ከዚህም በፊት በኃይለ ሥላሴ በደርግ ጊዜ ስታሰሩ፣ ስሰቃዩ፣ ስገረፉ የነበሩ ጀግና ናቸው። ተመልሶ አሁንም በኢህአዲግ ዘመን አሁንም ስሰቃዩ የነበረ ዛሬ ደግሞ ወደ ቤታቸውን ለመብቃት ደስታውን ተካፋይ ሆነን ወደዚህ መጥተናል። አቶ ኩመራ ደረሳ በአካባቢው ካገኘናቸው አንዱ ነበሩ። አቶ ኩመራ የዶክተር መረራ ጉዲና የእህት ልጅ እንደሆኑም ይናገራሉ። ከ413 ቀናት በፊት ዶክተር መረራ ጉዲና ከውጭ አገር ከመጡ በኋላ እንዴት ለእስር እንደተዳረጉ አብራርተውልናል። እሳቸውና ወንድማቸው ከዶክተር መረራ ጋር በመኖሪያ ቤታቸው እንዳሉ አብረው እንደተያዙና ለ13 ቀናት ያህል በማዕከላዊ ታስረው እንደነበረ ያስታውሳሉ። በእስር ቤት አጭር ቆይታቸው ያዩትን ጠይቄያቸው ነበረ። አንደርግራውንድ ሰዎች የሚታሰሩበት አለ። አንድ ቀን ብቻ ነው እዛ ያደርኩኝ። እኔ ወንድሜ ግን ሁሉንም ቀን እዛ ነው ያደረ። እኔ ግን አንድ ቀን ብቻ። ስምንት ቁጥር የምትባል ጠባብ ቤት ናት። ጨለማ ናት። ማብራት መስኮት ላይ በውጭ በኩል መስኮት ላይ ነው ተንጠልጥሎ ያለው። እዛ ውስጥ የማይናገሩ የደከሙ፣ ያመማቸው፣ ምንም ዘመድ የት እንዳለ የማያውቁ አሉ። በምን ምክንያት ነው የታመሙ ዱላ ተመትተዋል። እንዴት ነው? ቁስልታለ እንደሚናገሩ እንደዛ ነው። ተመቴን ነው ነው የሚሉ እኔ ማታ ማታም ያን ቀን አንድ ቀን ያደርኩበት ቀን ተጠርቶ ይወጣሉ ከሌሊቱ ስድስት ሰዓት ስምንት ሰዓት ተጠርቶ ይወጣሉ። ሲመጡ ግን ደክሞ አይናገሩም፣ ሲመለሱ ማለት ነው። እንደዚ ዛሬ ከዶክተር መረራ ጋር ሌሎች ክሳቸው የተቋረጠ 114 ተጠርጣሪዎች ከቅሊንጦ እስር ቤት ወደ 8 ሰዓት ተኩል አካባቢ መፈታታቸውም ታውቋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው ዩናይትድ ስቴትስና የአውሮፓ ሀገሮችን ጨምሮ እንዲሁም ዓለም አቀፍ የመብቶች ተሟጋቾችና ሌሎችም ኢትዮጵያን የፖለቲካ አፈና እንደምታካሂድ የፖለቲካ እስረኞችንም ይዛ እንደምትገኝ እንደምታሰቃይም በየወቅቱ ሲናገሩ ይሰማሉ። የኢትዮጵያ ባለሥልጣናት ግን በየወቅቱ በሚሰጧቸው መግለጫዎች የፖለቲካና የህሊና እስረኞች እንደሌሉ በመግለጽ ያስተባብላሉ። ሰዎች የሚታሰሩት ወንጀል በማድረጋቸው እንጂ በፖለቲካ ምክንያት አይደለም ሲሉ ሲናገሩም ይሰማል። ከትናንት በስቲያ ሰኞ ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ በሰጡት መግለጫ ዛሬ ከፌዴራል በፌዴራል ክስ የተመሰረተባቸው 115 ሰዎች እንደሚለቀቁ፣ በዲላ ዙሪያ ወረዳ ይርጋ ጨፌ ኮቸሬና ገደብ 361 ተጠርጣሪዎች እንደሚለቀቁ፣ በሰገን ህዝቦች ዞን ኮንሶ ወረዳ ደግሞ 52 በጠቅላላው 528 እስረኞች እንደሚለቀቁ፣ ከዚያ በፊት ግን የሁለት ቀናት የተሃድሶ ስልጠና እንደሚሰጣቸው ተናግረው እንደነበር ይታወሳል። አቶ ጌታቸው አምባዬ በወቅቱ በነበረው ሁከትና ብጥብጥም ይሁን በሌሎች ጉዳዮች የሰው ህይወት ያላጠፉ፣ ከባድ የአካል ጉዳት ያላደረሱ፣ ትላልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበራቸው ወይም ይህንን ድርጊት ያልመሩ ሰዎች እንደሆነ ዛሬ የሚለቀቁት ተናግረዋል። ዛሬ ብቻ ሳይሆን ይህ እስረኞችን የመልቀቅ ሁኔታ በመጪዎቹ ሁለት ወራትም እንደሚቀጥል ተናግረዋል። ጠቅላይ አቃቤ ህጉ ከሚፈቱባቸው መመዘኛዎች አንዱ ሕገ መንግሥቱንም ሆነ ህገ መንግስታዊ ስርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ ወይም ሌላው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና አላማ ተነሳስተው ሰለባ የሆኑ ሲሉም ተናግረዋል። በፌዴራልና በክልል ደረጃ የተመሠረቱ ክሶች ናቸው እየታዩ ያሉት። እስረኞቹን ለመልቀቅ ይህንን በዛሬው ዕለት የተደረገውን የተወሰደውን እርምጃ የዶክተር መረራ ጉዲናን መፈታትና ሌሎችም በመንግስቱ በኩል ያሉ እንቅስቃሴዎችን አስመልክቶ የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ አባል የሆኑትን አቶ ጥሩነህ ገምታን ማምሻውን አግኝቻቸው ነበረ። ጤና ይስጥልኝ አቶ ጥሩነህ እንኳ አብሮ ደስ አለን። በጣም አመሰግናለሁ። ዶክተር መረራ ጉዲናን ዛሬ አግኝተዋቸዋል? አው አሁን ተቀብዬ ከአካባቢው ነዋሪዎች ከፓርቲው አባላት ጋር ተቀብዬ፣ በጭፈራ በሆታ በእልልታ የቤቱ አድርሰን መመለሴ ነው። አቶ ጥሩ ነህ እንዴት ነው የዶክተር መረራ ሁኔታ የጤንነታቸው ሁኔታ የመንፈሳቸው እንዴት አገኙት? ጤንነታቸው በጥሩ ሁኔታ ላይ ይገኛል አልፎ ተርፎም ደግሞ እሳቸውን ለመቀበል ለተሰበሰበው ህዝብ የምስጋና ሰላምታ አቅርበው ቀሪውን ስራ በስፋት ገና የምንያያዘው ነገር እንዳለ በማስገንዘብ እንግዶቹን አሰናብተዋል። ጥሩ ሁኔታ ላይ ነው ያሉት። ብዙ ሰው ነበረ ተገኝቶ ነበረ ዶክተር መረራን ለመቀበል በእውነቱ፣ ቀላል ቁጥር አይደለም። በእኔ እይታ ከመቶ ሺህ ህዝብ የሚበልጥ ነው ወጥቶ በሰልፍና በቦታ የተቀበላቸው ትልቅ ሰልፍ እኮ ነው ነው የሚሉ መቶ ሺ እኮ ትንሽ አይደለም። መቶ ሺ ሰው አዎ፣ በጣም ብዙ ህዝብ ነው የተቀበላቸው። እዛ ላይ ያደረጉት ንግግር እንደው እርስዎ ቃል በቃል ያስታውሳሉ? ቅድም ከነገሩኝ መካከል። አዎ፣ ማስታወስ ይቻላል። ስለተቀበላችሁኝ አመሰግናለሁ። የተቀበለኝ ህዝብ እኔ ከጠበቅኩትና ከገመጥኩት በላይ ነው። ይህን ያክል ከእኔ ጋር በመሆናችሁ ቀሪዎቹን ስራዎች አብረንም ተሰልፈን እንደምንሰራ ይተማመናለሁ በማለት ቃል ገብተውላቸው ነው ንግግር ያደረጉት። የኦሮሞ ፌዴራሊስት ኮንግረስ ይህንን መንግስት እየወሰደ ያለውን እርምጃ ወይም ዛሬ የጀመረውን እንቅስቃሴ እንዴት ነው የሚገመግመው? እንዴት ነው የሚያየው? በእውነቱ የዶክተር መረራ መፈታት የመጀመሪያው ቢሆንም ሌሎች አባሎችንም እንደሚፈቱ እንጠብቃለን። በምን ነው እሳቸው ንግግራቸው ውስጥ ያደረጉት፣ ብዙ መፈታት ያለባቸው በሺህ የሚቆጠሩ ሰዎችም አሉ፣ እና እኛም ቀሪ ስራዎች እንዳሉ ነው የእሳቸው መፈታት ብቻ ሳይሆን የህዝብ ጥያቄዎች ብዙ ናቸው። የህዝብ ጥያቄዎች መመለስ መቻድ ይኖርበታል። የዶክተር መረራ መፈታት ብቻ አይደለም ለማለት ፈልጌ ነው። መንግስት እንግዲህ ዛሬ የለቀቃቸውን አምስት መቶ ሀያ ስምንት እስረኞች በፌዴራልና በክልል ደረጃ ያሉ እስረኞችን ጨምሮ በሚቀጥሉት ሁለት ወራት ውስጥም ሌሎችም የፖለቲካ እስረኞችን መፍታት እንደሚቀጥል ተናግሯል እና አሁን እርስዎ እንደሚነግሩኝም ይሄ ዋናው ነገር አይደለም ብለውኛል። ምንድን ነው ዋና ነገር የምትሏቸው ነገሮች? እንደ ፖለቲካ ፓርቲ ወል ዋና ነገሮች የዲሞክራሲ ምህዳሩ መስፋት ይኖርበታል። ኢትዮጵያን በሙሉ የሚሳተፉበት ስርዓተ መንግስት መመስረት ይኖርበታል። መልካም አስተዳደር የሚያጎሉ ሰዎች፣ ሙሰኛ የሆኑ ሰዎች ለህግ መቅረብ ይኖርባቸዋል። ሶስቱም የመንግስት አካላት ራሳቸውን በቻለ ሁኔታ መደራጀት መቻል ይኖርባቸዋል። ሌሎች ሀይሎችም ነፃ ሆነው መንቀሳቀስ መቻል ይኖርባቸዋል። ጥቂቶች በዚህ ሀገር ላይ ክንዲያቸውን የሚያሳዩበት ጊዜ ማብቃት እንዳለበት የሚጠበቁ ጥያቄዎች ናቸው። የምርጫ ኮሚሽን ራሱን እንደገና መልሶ ማዋቅር የመሳሰሉት ነገሮች ገና የሚጠበቁ ናቸው። በአጠቃላይ ህገ መንግስትና ህገ መንግስት ህገ መንግስታዊ ስርዓቱን ስራ ላይ ለማዋል ገና እንደ አዲስ የሚጀመር ነገር ነው እንጂ ያላለቀለት መሆኑን ነው የምንረዳው። አቶ ጥሩነህ ገምታን አመሰግናለሁ። በነገራችን ላይ ዶክተር መረራ ጉዲና ከእስር እንደተፈቱ ዛሬ በዓለም ዙሪያ ያሉ ኢትዮጵያውያን እንደዚሁም ዓለም አቀፉ ማህበረሰብ ለዚህ ጉዳይ ያደረገውን ርብርብ እንደማደንቅና ምስጋናዬንም እንደማቀርብ ግለጹልኝ እንዳሏቸው ነግረውኛል፣ እና አደራ ብለዋል፣ ይሄ እንዲገለጽላቸው። አቶ ጥሩነ ገምታ። በነገራችን ላይ አቶ ጥሩነ ይህንን ቃለ ምልልስ የሰጡኝ ታክሲ ውስጥ እየሄዱ የታክሲ ተሳፋሪዎችን ይቅርታ ጠይቀው ነው። በጣም አመሰግናለሁኝ፣ ለተባበሯቸው የታክሲ ተሳፋሪዎችም። አሁን ወደ ተከታዩ ዘገባ ነው የምንመለሰው። ከአሜሪካ ድምፅ የምሽቱን አብይ ርዕስ ነበር የሰማችሁት። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለይፋ የስራ ጉብኝት ዛሬ ግብጽ ካይሮ ገብተዋል። ጠቅላይ ሚኒስትሩ ወደ ካይሮ ያመሩት የህዳሴውን ግድብ አስመልክቶ በግብጽና በኢትዮጵያ መካከል ያለው ልዩነት መቋጫ ባላገኝበት በዚህ ወቅት ነው። የግብጽ ወታደሮች ኤርትራ እንደሚገኙ የወጡ ዘገባዎችንና ከሱዳን ጋር የገባችበት ፍጥጫም ከጠቅላይ ሚኒስትሩ ጉብኝት ጋር የተገጣጠሙ ሌሎች ወቅታዊ ሁኔታዎች ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ግን ጠቅላይ ሚኒስትር ኃይለማርያም ከግብጹ ፕሬዚደንት አብዱልፈታህ ኤልሲሲ ጋር የሚያደርጉት ውይይት ከወቅታዊ ሁኔታዎች ይልቅ ቀደም ብለው በተያዙ አጀንዳዎች ላይ እንደሚያተኩር ገልጸዋል። ቃል አቀባዩን ካይሮ ስልክ በመደወል ያነጋገራቸው እስክንድር ፍሬው ነው። ይህንኑ ከሚያብራሩበት ይጀምራሉ። አመሰግናለሁ እስክንድር። እንግዲህ ክቡር ጠቅላይ ሚኒስትሩ ካይሮ ገብተዋል። በነገ ዕለት በሚካሄዱ ውይይቶች ላይ ተሳትፎ በመሪነት ይኖራቸዋል። ከግብፁ ፕሬዚደንት ጋር ይገናኛሉ። ይሄ ጉብኝት መታየት ያለበት በራሱ ነው። ምክንያቱም ስድስተኛው የኢትዮጵያና ግብፅ የጋራ ኮሚሽን ስብሰባ ከታቀደ ቆይቷል። ዋናኛ እኛ ዓላማውም በአምስተኛው የኢትዮጵያና ግብፅ የጋራ ኮሚሽን ስብሰባ ይሄ ከሶስት ዓመት በፊት የተካሄደ ነው። በዛ ወቅት የደረሱ ስምምነቶች አሉ። እነዚህ ስምምነቶች በትምህርት በጤና፣ በግብርና፣ በአሳ ልማት እና ሌሎችም ዘርፎች የተከናወኑ ድርጊቶችን መገምገም፣ ስኬቶችን መለየት፣ ያልተከናወኑ ነገሮችን ደግሞ የበለጠ ለማከናወን የሚያስችል ሁኔታን መፍጠር ነው። አንደኛው ይሄ ነው። ሁለተኛው ደግሞ በዚህ ጉብኝት አማካኝነት በኢትዮጵያና ግብጽ መካከል ስምምነቶች ይፈረማሉ። አንደኛው ስምምነት የፖለቲካ ምክክር ለማድረግ የሚያስችል ስምምነት ነው። የፖለቲካ ምክክር ሲባል አንደኛው በኢትዮጵያና ግብጽ መካከል በኢኮኖሚ ማህበራዊና ፖለቲካዊ መስኮች ተከታታይ ምክክር ለማድረግ የሚያስችል ስምምነት ነው። ሁለተኛ እንደ አፍሪካ አንድነት ድርጅት መስራች ሀገር በተባበረ መንግስታት ድርጅት ውስጥ ንቁ ተሳትፎ እንደሚያደርጉ ሁለት የአፍሪካ ሀገሮች በጋራ መስራት የሚችሉባቸውን ሁኔታዎች ለመለየት ነው። ሌላኛው ስምምነት በኢንዱስትሪ ልማት ላይ የሚያተኩር ነው። በግብጾት በኩል በኢትዮጵያ የኢንዱስትሪ ፓርክ ልማት ላይ ተሳትፎ ማድረግ ይፈልጋሉ። አቶ መለስ መደበኛ አጀንዳዎችን ነው እርስዎ እንግዲህ የጠቀሱልኝ። ነገር ግን እንዲህ አይነት ከፍተኛ የልዑካን ቡድኖች በሚያደርጉት ጉብኝት አንዳንድ ወቅታዊ ሁኔታዎች መደበኛ አጀንዳዎችን የሚወጡበት አጋጣሚ ይፈጠራል። እና የተለያዩ ዘገባዎችንም ስመለከት ነበረ፣ ዓለም አቀፍ ዘገባዎችን ጭምር አሁን ይህን ጉብኝት አስመልክተው የወጡ የህዳሴው ግድብ ምናልባትም አብዛኛዎቹን አጀንዳዎች ሊውጥ እንደሚችል ይገልጻሉ። ለምሳሌ ጉብኝቱ እየተካሄደ ያለበት ወቅት ሕዳሴው ግድብ ላይ በግብጽና በኢትዮጵያ መካከል ያለው አለመስማማት ይፋ እየወጣ ያለበት ወቅት ነው። ግብጽ የዓለም ባንክ ገለልተኛ አደራዳሪ ሆኖ እንዲገባ መጠየቋ እየተዘገበ ነው ሌሎች ሀሳቦችንም እያቀረበች ነው። እንደዚሁም ሱዳን በሌለችበት ከኢትዮጵያ ጋር ብቻ ለብቻ መነጋገር ትፈልጋለች የሚል የሶስትዮሹ ቀርቶ ማለት ነው እንደ አይነት ዘገባዎች ሁሉ እየወጡ ባሉበት ወቅት ነው ጉብኝቱ የሚካሄደው። እና ይሄ ምን ያህል ይመዝናል? አሁን ከጠቀሷቸው አጀንዳዎች አንጻር። እስክንድር፣ እንግዲህ በካታ የመገናኛ ብዙሀን ሌላ ዜና ማንበብ ይፈልጋሉ። ይሁን እንጂ ክቡር ጠቅላይ ሚኒስትሩ በግብጽ እያደረጉ ያለው ጉብኝት የሁለትዮሽ ጉዳዮች ላይ የሚያተኩር ጉብኝት ነው። ስለዚህ ይሄ ጉብኝት ዋነኛ ሁለትዮሽ ጉዳዮች ላይ የሚያተኩር ነው። ከታላቁ ህዳሴ ግድብ ጋር የሚያያዝ ነገር የሚነሳው በሶስትዮሽ መድረክ ነው። ይሄ ደግሞ ላለፈው ሁለት ዓመት አካባቢ ሲካሄድ የቆየ ነው። የመጨረሻው ስብሰባ፣ አስራ ሰባተኛው ስብሰባ ካይሮ ላይ ተካሂዷል። ቀጣዩ ስብሰባ በወደፊት በሚወሰን ጊዜ የሚካሄድ ይሆናል። ስለዚህ ጉብኝቱን ከታላቁ ህዳሴ ግድብ ጋር በቀጥታ ማያያዝ አይገባም። ይህ ማለት ግን የህዳሴ ግድብ ጉዳይ አይነኬ ነው፣ በዛ ዙሪያ ሀሳብ ልውጥ አይካሄድም ማለት አይደለም። በዚህ ጉዳይ ላይ በመሪዎቹ ደረጃ በውጭ ጉዳይ ሚኒስትሮቹ ደረጃ ከዚህ በፊትም ምክክር ይደረጋል። አሁንም የሀሳብ ልውጥ ቢደረግ ትንግርት ተደርጎ መወሰድ የለበትም። ሌሎች ወቅታዊ ሁኔታዎችም አሉ። አሁን ጠቅላይ ሚኒስትሩ ግብጽ በሚገኙበት ሰዓት ለምሳሌ በተባበሩት አረብ ኤምሬትስ የሚታገዙ የግብጽ ወታደሮች በኤርትራ ሳዋ እንደሚገኙ የተለያዩ ዘገባዎች እያመለከቱ ነው። ግብጽ ከሱዳን ጋር ያላት ግንኙነት እየሻከረ መጥቷል። እንደዚህ እንደዚህ አይነት ሁኔታዎች እንግዲህ የሶስትዮሽ ውይይት ነው ብለዋል። ህዳሴውን ግድብ አስመልክቶ የሚካሄደው በግብጽ በሱዳንና በኢትዮጵያ መካከል፣ በሱዳንና በግብጽ መካከል ያለው ግንኙነት ደግሞ እየሻከረ መምጣቱ እየታየ ነው። ይነሱ የሆነ ወይ እነዚህ አጀንዳዎች በውይይቱ በሁለቱ መሪዎች በፕሬዚዳንት አብዱል ፈታህ ኤልሲሲ እና በጠቅላይ ሚኒስትር ኃይለማርያም ደሳሌ መካከል በሚካሄደው ውይይት ትንድራ ጉብኝት በክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና በግብፁ ፕሬዚደንት አብዱልፈታህ አልሲሲ መካከል የሚካሄደው ውይይት በሁለትዮሽ ጉዳዮች ላይ የሚያተኩር ነው። በኢኮኖሚያዊ ማህበራዊ፣ እና ፖለቲካዊ ግንኙነቶች ላይ የሁለቱ ሀገሮች ላይ ይህ ማለት ግን በሌሎች አካባቢያዊ ጉዳዮች ላይ የሀሳብ ልውውጥ አይኖርም ብሎ አለማለት አይቻልም እና እንደዚህ አይነት ነገር ይኖራል ብሎ መገመት ለስተት አይዳርግም። የመጨረሻ ጥያቄ ያደረገዋለሁ። አቶ መለስ የኤርትራው መሪ የግብፅ ወታደሮች በአገራቸው መገኘታቸውን ጉዳይ አስተባብለዋል። የኢትዮጵያ መንግስት አቋም ምንድን ነው በዚህ ላይ? ስለዚህ በኢትዮጵያ መንግስት በኩል የሚታወቀው መረጃ ምንድን ነው? ይሄ የሚመለከተው አካል ስላለ ያንን አካል መጠየቅ ተገኝ ይመስለኛል። አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ከካይሮ በስልክ ለሰጡ ቃለ ምልልስ በጣም አመሰግናለሁ ስለ ጊዜው። እስክንድር ስለማመሰግናለሁ። አድማጮች ጊዜ ልስጥልኝ። አመሰግናለሁኝ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። እስር ቤት የሚገኘው ታዋቂው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ኦክስፋም ኖቪ እና ፔን ኢንተርናሽናል በተባሉ ሁለት ዓለም አቀፍ ድርጅቶች የ2018 ዓ ም ተሸላሚ ሆነዋል። ቬኔዙዌላዊቷ ጸሐፊና ጋዜጠኛ ሚላግሮስ ሶኮሮ ሽልማቱን ለመቀበል ነገ ሆላንድ ትገኛለች። ጋዜጠኛ እስክንድር ነጋ ግን እስር ቤት በመሆኑ በዕለቱ ለመገኘት አልቻልም ብለዋል። የኦክስፋም ኖቪብ ዳይሬክተር ፋራህ ካሪሚ ጽዮን ግርማ ዳይሬክተሯን ስለ ሽልማቱ አነጋግራ ተከታዩን ዘግባለች። መስከረም ሶስት ቀን ሁለት ሺ አራት ዓመተ ምህረት ለእስር የተዳረገው ጋዜጠኛ እስክንድር ነጋ አስራ ስምንት ዓመት በእስር እንዲያሳልፍ የተፈረደበት ፍርደኛ ነው። እስካሁን ስድስት ዓመት በእስር አሳልፏል። መቀመጫውን ኔዘርላንድ ያደረገው ኦክስፋም ኖቪ ከፔን ኢንተርናሽናል ጋር በመተባበር ሁለት ጋዜጠኞችን የዘንድሮ ዓመት ተሸላሚ አድርጎ መርጧል። የድርጅቱ ዋና ዳይሬክተር ፋራ ካራሚ ድርጅታቸው በዓለም አቀፉ ኦክስፋም ስር የሚገኝ ከተቋቋመም ከስልሳ ዓመት በላይ የሆነው ትልቅ ዓለም አቀፍ ድርጅት እንደሆነ ይናገራሉ። በዘንድሮ ምርጫም ጋዜጠኛ እስክንድር ነጋ ከኢትዮጵያ፣ ሚላግሮስ ሶኮሮ ደግሞ ከቬንዞላ ተመርጠዋል ብለዋል። እስክንድር ነጋ ኢዝ ቨሪ ቨሪ ዌል ሬስፔክትድ ጆርናሊስት ሁ ሃቭ ቢን እስክንድር ነጋ ለረጅም ጊዜ ለመናገር ነጻነት የታገለ በጣም የተከበረ ጋዜጠኛ ነው። ይህ ሽልማት ለማህበረሰባቸው ፍትህ፣ ፍትሐዊ የኢኮኖሚ ተጠቃሚነት፣ ለአካባቢ ጥበቃና ለመሳሰሉ መብቶች በስራቸው ለታገሉና ጮክ ብለው ስለተናገሩ እስር የደረሰባቸውን ጋዜጠኞችና ጸሐፊዎችን ለማበረታታት የሚሰጥ ሽልማት ነው። ሽልማቱን በነገው ምሽት በሄግ የሽልማት ስነ ስርዓቱ እንደሚከናወን የገለጹት ዳይሬክተሯ ፋራህ ካሪም ሌላኛዋ ተሸላሚ ተገኝታ ሽልማቷን ትቀበላለች። ብለዋል። እንዳለመታደል ሆኖ እስክንድር እስር ቤት በመሆኑ ምክንያት ነገ ምሽት እዚህ ተገኝቶ ሽልማቱን መቀበል አይችልም። ዋናው የሽልማቱ ዓላማ በሙያው ለከፈለው ዋጋ እውቅና መስጠት ነው። ያም ሆኖ ጥቂት የገንዘብ ሽልማት አለው። ይህም በአስቸጋሪ ሁኔታ ውስጥ ለሚገኘው ለእርሱና ለቤተሰቡ ጥቂት እገዛ ያደርጋል የሚል ተስፋ አለ። የእውቅና ሽልማቱ 2500 ዩሮ ተጨምሮበት ለባለቤቱ ሰርካለም ፋሲል እንደሚላክ ጨምሮ ተናግረዋል። ከዚህ ሁሉ በላይ ግን አሳሳቢው ነገር ከእስር የመለቀቁ ጉዳይ ነው ብለዋል። ዊ ሃቭ ሪሲቭድ ቱዴይ ዘ ኢንፎርሜሽን ዛት ኢትዮጵያን ገቨርንመንት ሪሊዝድ ሳም ፕሪዝነርስ ዛሬ ባገኘነው መረጃ የኢትዮጵያ መንግስት የተወሰኑ እስረኞቹን መፍታቱን ሰምተናል። በቀጣዩም እስክንድር ነጋንና ሌሎችን ሁሉንም ቀሪ እስረኞች መንግስት ይፈታል ብለን ተስፋ እናደርጋለን። እስክንድር ነጋ ባለፈው ዓመት መቀመጫውን ኦስትሪያ ቬና ባደረገው ዓለም አቀፍ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና ተብሎ መሸለሙ ይታወሳል። በተጨማሪም የበርካታ ዓለም አቀፍ ድርጅቶች ሽልማቶችን ተቀብሏል። የፔን ኢንተርናሽናል ባርባራ ጎልድ ስሚዝ የ2012 ተሸላሚም ነበር። በ2004 ዓ ም ደግሞ ዓለም አቀፉ የሰባዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እስክንድር ነጋን የህሊና አስረኛ ብሎታል የሂውማን ራይትስ ዎች የ 2005 የነጻ ንግግር ሽልማት አሸናፊም ነበር ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ የአፍሪቃ መሪዎች ፕሬዚደንት ዶናልድ ትራምፕ ከአህጉሪቱና ከሄይቲ ስለፈለሱ ሰዎች አሉ በተባለው አጸያፊ አነጋገር እጅጉን ተቆጥተዋል ሲሉ በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር አሪካና ቺ ሆምቦሪ ኮዮ ለአሜሪካ ድምጽ ሬዲዮ ተናገሩ። ፕሬዚደንቱ በዩናይትድ ስቴትስ ምክር ቤት ቀርበው ስለ ሀገሪቱ ሁኔታ አመታዊ ንግግር በሚያደርጉበት ወቅት አፍሪካውያን አምባሳደሮች በቦታው ላለመገኘት ማደምን ያካተተ ኦፊሴላዊና ዲፕሎማሲያዊ ተቃውሞ እንዲቀርብ እንደሚጠይቁ ማክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናወርት ዩናይትድ ስቴትስ ከአፍሪካና ከሄይቲ ጋር ያላት ግንኙነት ከአንድ አነጋገር የበለጠ ጠንካራ ነው ማለታቸውን የአሜሪካ ድምጽ ሬዲዮ የዲፕሎማሲ ጉዳይ ዘጋቢ ሲንዲ ሴን ባጠናቀረችው ዘገባ ገልጻለች። አዳኖች ፍሳዬ ይዘዋለች። ፕሬዚደንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ እንዲፈልሱ የሚፈልጓቸው ሰዎች ምን አይነት እንደሆኑ ሲናገሩ ተጠቀሙ የተባለው ጸያፍ አነጋገር ከአገር ውስጥና ከውጭው ዓለም ከፍተኛ ተቃውሞ ማስከተሉ የሚታወቅ ነው። አንድ ጋዜጠኛ የኖርዌይ ተወላጆች በብዛት እንዲመጡ ነው የሚሹት ብሎ ሲጠይቃቸው ፕሬዚደንት ትራምፕ ከሁሉም እንዲመጡ ነው የምንፈልገው። አንድ ጋዜጠኛ ጮሆ ላቀረበው ጥያቄ ደግሞ ውጣ በማለት አባረውታል። የዋይት ሀውስ ቃል አቀባይ ሴራ ሀከቢ ሳንደርስ በበኩሏ ፕሬዚዳንቱ ከምክር ቤት አባላት ጋር ስለ ፍልሰት በተነጋገሩበት ወቅት ጠንካራ ቃላት ተጠቅመዋል። ይህም የሚያቀርቡት ጥሪ አካል ነው ብላለች። የአሜሪካ ሕዝብ እሳቸውን ከሚወድበት ምክንያቶች አንዱ ይህ ይመስለኛል። ካሸነፉባቸውና ፕሬዝዳንት ከሆኑባቸው ምክንያቶች አንዱ ነው፣ የተጻፈውን እንደ ሮቦት መድገም ሳይሆን አንዳንዴ እንደ ወረደ የሚናገሩም ናቸው። ጠንካራ አባባል የሚጠቀሙበት ጊዜም አለ። ቦትስዋና፣ ጋና፣ ሄይቲ፣ ናሚቢያ ሴኔጋልና የአፍሪካ ህብረት በፕሬዚዳንቱ ጸያፍ አባባል ላይ በኦፊሴል ዲፕሎማሲያዊ ተቃውሞ አቅርበዋል። በዩናይትድ ስቴትስ የአፍሪቃ ህብረት አምባሳደር አሪካና ቾምቦሪ ኳ ትራምፕ ስለ አፍሪቃ የሚሉት አሉታዊ አነጋገርና አሜሪካ ትቅደም የሚለው የአስተዳደራቸው ፖሊሲ በዩናይትድ ስቴትስና በአፍሪቃ መካከል ላለውና ለቆየው ቅርብ ግንኙነት መሰናክል ሆኗል ሲሉ አስገንዝበዋል። አሪካና ቾምቦሪ ኳ ያብራራሉ። በጣም ስር የሰደደ ጠባሳ የሚተው ቁስል ነው። እኔ እዚህ ያለውት በዩናይትድ ስቴትስና በአፍሪካ መካከል ጥሩ ግንኙነት እንዲኖር ለማድረግ እንደመሆኑ መጠን ይህ ለእኔ አሳሳቢ ነው። እንዲህ አይነት ጸያፍ አነጋገር ያ ጠንካራ ግንኙነት እንዲቀጥል የማደርገው ጥረት ተራራን የመውጣት ያህል ከባድ እንዲሆንብኝ ያደርጋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖርት በበኩላቸው ግንኙነቱ አሁንም ጠንካራ ነው ይላሉ። በአፍሪካ ሀጉር ሕዝብ ጽኑ አክብሮት አለን። በአህጉሪቱ ከሚገኙት ወደ አምሳ ከሚጠጉት ሀገሮች ጋራ ጠንካራ አጋርነት አለን። አንዱ ስለ ሌሎችም ሀገሮች የምለው ነገር ከነዚህ ሀገሮች ጋር ያለን ግንኙነት ተባለ ከተባለ አንድ አነጋገር በላይ የጸና ነው። የውጭ ጉዳይ ሚኒስቴር ቃል አቀባይዋ ሚኒስትሩ ቲለርሰን በቅርቡ አፍሪቃን የመጎብኘት እቅድ እንዳላቸውና በጉጉት እንደሚጠብቁት ተናግረዋል። አምባሳደር ጆንበሪ ኮዋ በበኩላቸው አቅፈን እንቀበላቸዋለን ብለዋል። አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ነው እየተከታተላችሁን ያላችሁት ክቡራትና ክቡራን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ቪኦኤ ዶት ሆርን ዶት ኤምኦቢ አይ ላይ ታገኛላችሁ። በተጨማሪም ሳይፎን ከቪኦኤ በነፃ ተጠቀሙ። ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ትሪ ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። ያንን የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያደርጉትና ወደ አንድሮይድ ስልኩ ይጫኑት ወይም ኢንስቶል ያድርጉት። ከዚያም በኋላ ያሻወትን ዌብሳይት፣ ያሻወትን አድራሻ ማግኘት ይችላሉ። ሳይፎን በእንግሊዝኛው ሲተነተን ፒ ኤስ አይ ፒ ኤች ኦ ኤን ነው። ፒ ኤስ አይ ፒ ኤች ኦ ኤን በነፃ የምታገኙት አገልግሎት ነው። ከአሜሪካ ድምፅ ክቡራትና ክቡራን አድማጮች አሁን የሰዓቱን አበይት ዜና ቆንጅታ አሰማናለች። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና የተመሰረተባቸው ክስ ተቋርጦ በዛሬው ዕለት ተፈትተዋል። በርካታ ደጋፊዎቻቸውና የኦፌኮ አባላት በቤታቸው አካባቢ ባጀብ ተቀብለዋቸዋል። ዶክተር መረራ ጉዲናን ጨምሮ ሌሎችም ተጠርጣሪዎች እንደዚሁ ክሳቸው ተቋርጦ በዛሬው ዕለት ተፈትተዋል። በኢትዮጵያ በዛሬው ዕለት የተቃዋሚ ፓርቲውን መሪ ዶክተር መረራን ጨምሮ ሌሎች በመቶዎች የተቆጠሩ እስረኞች መፈታታቸው ሀገሪቱ ውስጥ ለሚገኙ የሕሊና እስረኞች ነፃ መሆን የመጀመሪያው እርምጃ ነው ሲል አምነስቲ ኢንተርናሽናል ዓለም አቀፉ የሰብአዊ መብት ድርጅት አስታውቋል። ዛሬ በመንግስቱ የተወሰደው እርምጃ በየትኛውም መመዘኛ መልካም ዜና ይሁን እንጂ የመጨረሻው ግን አይደለም ሲል አሳስቧል፣ ድርጅቱ በማከል የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለይፋ የስራ ጉብኝት ዛሬ ግብጽ ካይሮ ገብተዋል። ጠቅላይ ሚኒስትሩ ወደዚያ ያመሩት የህዳሴ ግድብን አስመልክቶ በግብጽና በኢትዮጵያ መካከል ያለው ልዩነት መቋጫ ባላገኘበት በዚህ ወቅት መሆኑ ነው። በእስር ላይ የሚገኘው ታዋቂ ኢትዮጵያዊ ጋዜጠኛ እስክንድር ነጋ ኦክስፋም ኖቪብ እና ፔን ኢንተርናሽናል በተባሉ ሁለት አለም አቀፍ ድርጅቶች የ2018 ተሸላሚ ሆኗል። አመሰግናለሁን፣ ቆንጂት ለአርእስተ ዜናው። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እየተሰራጨላችሁ ያለ የረቡዕ ምሽት ዝግጅታችን ነው። አሁን ወደ ተከታዩ ዝግጅት እናልፋለን። ዴሞክራሲ በተግባር የኢትዮጵያ ራእይ ፓርቲ ኢራፓ የወቅቱን የሀገሪቱን ሁኔታ እንዴት ይመለከተዋል? ኢራፓን ጨምሮ 16 አገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እያካሄዱ ባሉት ድርድር እስካሁን የተገኘ ውጤት አለ ወይ? ወይስ በራሱ በድርድሩ ሳቢያ ቀውስ ውስጥ የገቡ ፓርቲዎች አሉ? መንግስት አሁን እስረኞችን ለመፍታት የወሰነው በፓርቲዎች ወይስ ህዝቡ ባሳደረው ጫና? ሶሎሞን ክፍሌ በቀጣዩ ዲሞክራሲ በተግባር ፕሮግራሙ እነዚህንና ሌሎች ጥያቄዎችን አንስቶ ከኢትዮጵያ ራእይ ፓርቲ ሊቀመንበር ከአቶ ተሻለ ሰብሮ ጋር ተወያይቷል። አቶ ተሻለ ሰብሮ አስቀድሜ ለትብብሮ ላመስግን። እኔም እንደዚሁ ሰሞኑን በመንግሥት እየተወሰዱ ስላሉ እርምጃዎች ልጠይቆ አሁን ያለውን ወቅታዊ ሁኔታ እንዴት ይመለከቱታል? አቶ ተሻለ መንታ መንገድ ላይ ነች። እንደ ሀገር ድልን በድል እየተቀዳጀች ነው። እንደ መንግስትና እንደ ገዢው ፓርቲ ግን ተሸንፋለች ግን አልሞት ባይተጋዳይነቷን እያረጋገጠች ነው ያለችው። ኢህአዴግ እንደሚያውቁት በ1993 ዓመተ ምህረት ነው ስልጣን የያዘው። ከዚያን ጊዜ ጀምሮ አገሪቱ አሁን ባለው ደረጃ ችግር ውስጥ የገባችበትን ጊዜ ያውቃሉ። እንደ ሀገር አልነበረም። እንደ ሀገር፣ እንደ ሕዝብ በአጠቃላይ መልኩ የተለያዩ ኪሶች ወይም ፖኬቶች ነበሩ። ነገር ግን እንዳሁኑ አልነበረም። ከምን የመነጨ ይመስሎታል? አሁን ያለው ችግር የኢትዮጵያ ህዝብ ችግር ላይ መውደቅ የጀመረው በሰማኒያ ሰባት ከዛም ደግሞ በባሰ መልኩ ዘጠና ሰባት ነው። ሰማኒያ ሰባት ህገ መንግስቱን በተመለከተ ነው። ህገ መንግስቱ ውስጥ የነበሩ ወይም የተካተቱ አንቀጾች ለዛሬ ላለንበት ጋባዥ ሆነዋል። የዘጠና ሰባትም ደግሞ ደም ወደ ማፍሰስና ወደ እልህኝነትና ወደ ጨባጻርነት እና ወደ ኃይልን መጠቀምን ሆን ብለው የተነሱበት ዲሞክራሲያዊ ጭላንጭሉ መጥፋት የጀመረበት በመሆኑ ከዛ ኑሩ ጊዜ ጀምሮ ሰማንያ ሰባት፣ ከዛ ዘጠና ሰባት ዛሬ ላለንበት ጋባዥ እና መሰረታዊ ምክንያቶች እና ወቅቶች እንደሆኑ ማወቅ ይቻላል። በኢህአዴግ አንጻር ደግሞ ያየ ነው እንደሆነ ኢህአዴግ በተለይ ሁለት ሺህ ሰባት አመተ ምህረት አምስተኛ ዙር ሀገረ ቀፍ ምርጫን ወቅት ላይ ቢያንስ የጥገና ለውጥን መቀበል ይቻል እንደሆነ ተብሎ በምታሰብበት ጊዜ እድሉን ያበላሸው መቶ መቶ አሸንፍ ቀልብ ስልጣን ለመውጣቱ ከሁለት ሺ ሰባት በእኛ አቆጣጠር ወይም በፈረኞች ሁለት ሺ አስራ አምስት ያው እሱ አደጋ ውስጥ መግባት ጀመረ። አደጋ ሁለት አይነት መልክ ነው። ኢህአዴግ ዛሬ ህዝብ አደጋ ውስጥ ገብቷል፣ ሀገራችን ቀውጥ ውስጥ ነቸው የሚለው እሱ እንደሱ ይበል የራሱ ነው። ያ የህዝብ ግን የጀመረው ሰማንያ ሰባት ነው በእኛ አቆጣጠር። እድን ባልኩት ምንጩ ይሃ ነቸው። ስለዚህ የአሁኑ ችግር ኢህአዴግ ብቻውን የራሱን ችግር የህዝብ እያደረገ እንጂ ህዝብማ ችግሩ ሲገባው ችግሩም ደግሞ እየታገለ የመጣበትና ዛሬ በድል አጥቢያ ላይ የሚገኝበት ወቅት ላይ ነን። ይህን ማለት የሚቻለው ይሄን ካነሱ ዘንድ አቶ ተሻለ እርሶ የሚመሩትን የኢትዮጵያ ራእይ ፓርቲን ጨምሮ አስራ ስድስት ሀገር አቀፍ ፓርቲዎች ከገዥው ኢህአዴግ ጋር እየተደራደራችሁ ትገኛላችሁ። ድርድሩ በእናንተ ራእይ ፓርቲ ግምገማ እስካሁን ምን ውጤት አስገኝቷል? ይላል ጥሩ ጥያቄ ነው። ኢትዮጵያዊ ፓርቲ ለሰላማዊ ትግል ቆርጦ የተነሳ ነው። በእጁ ምስማርም ሆነ መርስ ቁልፍ የለውም። እምነቱ ነው፣ የኢትዮጵያ ህዝብ አጀንዳ ነው፣ ሀቀኝነቱና ቅንነቱ ነው፣ ይደርሳለሁ አደርሳለሁ የሚለው ተስፋው ነው። ከዚህ አኳያ ከማንም ጋር በኢትዮጵያዊ አጀንዳና በኢትዮጵያዊነት ዙሪያ ላይ ለምነሱ ለማናቸውም ግዙፍና አንኳር ሀገራዊ ጉዳዮች ከማንም ጋር በመደራደር በአንድ ጠረጴዛ ዙሪያ ስር መቀመጥና መደራደር ይሄ መስመሩ ነው። መሪሁ ነው። ከዚያ ከዋያ ኢህአዴግ ጋር አሁን ሞክረናል እየሞከርንም ነው እስከ ዛሬቱ ቀን ድረስ ነገር ግን እስካሁን የተገኙት ውጤቶች ሌሎች ያራገቡት ማለትም በጣም ውጤታማ ነበር ባሉት መልኩ ሳይሆን ኢትዮጵያ ላዊ ፓርቲ ሰላሳ አራት አጀንዳዎችን አቅርቦ ሀያ ሁለት ውድቅ ሆኖበት አስራ ሁለቱን ብቻ ይዞ ከአስራ ሁለቱም ወደ ፓርላማ ረቂቅ የቀረበው እንድሰርቅ የቀረበው ላይ ብቸኛ የተቃወመ ኢትዮጵያ ራዕይ ፓርቲ ነው። ዘጠና አምስት በመቶ አልተቀበለውም። ይህን እስከ ዛሬ ያለውን ውጤት አልባ ብለን መግለጫ ያወጣነው የኢትዮጵያ ራዕይ ፓርቲ አመራሩም ሆነ ምክር ቤቱ የተቀበለ ነው ያመነበት ነው። በዚህ በድርድሩ አካሄድ ላይ ከግራና ከቀኝ የሚሰሙ ሌሎች ቅሬታዎችም አሉ። እርሶ ራሶም አሁን ያነሱትን ጨምሮ ይህንኑ እንዳንጸባረቁ እናውቃለን። ለምሳሌ በዚህ ድርድር ምክንያት አንጋፋ የሚባለው ኢዴፓ ውስጥ ትልቅ ቀውስ ተፈጥሯል። ከድርድሩ የእስካሁን ጉዞ አንጻር ምንድን ናቸው ይላሉ ጉድለቶቹ በድርድሩ ላይ ማለት ነው? በጣም አዝናለኝ። በውስጡ አንቱ የሚባሉ መልካም ሰዎች እንደ ግለሰብ የወሰድኩ እንደሆነ አሉ። ራዕይ ያላቸው በኢትዮጵያዊነት የሚያምኑ አላማ ያላቸው ቆራጥነት ያላቸው አሉ። ነገር ግን እንደ ድርጅት ከሆነ ከእኔ በላይ ያው የሚያውቋል ዓለም ሕዝብ የሚያውቁ ነው። በውጭም በውስጥ የሚያለው ነው። ስለዚህ እየጠራ እየጠራ መስመር ውስጥ የገባ አይመስለኝም። ያ ድርጅት የጠራ መስመር ውስጥ የገባ አልመሰለኝም። ስለዚህ በሌላ ድርጅት ጉዳይ ላይ ዘዙስ ገብቼ መናገር አግባብ አይደለም፣ የፓርቲም እምነት አይደለም። የትግል አጋርነታችን ግን አንድ መስመሩ የጠራ ቢሆን፣ አቋሙ የጠራ ቢሆን ብዙ መሳት ይቻል ነበረ። ዛሬ የሚታየው ነገር ባልተደገመ ነበረ ስለዚህ ግለሰቦችን አደንቃለሁ። ነገር ግን እንደ መስመሩ ባልጠራ መልኩ በመሄዱ ግን እንቸገራለን። ያም ለኢትዮጵያ ፖለቲካም ችግር ፈጣሪ እንደሆነ ይሰማናል። በመጨረሻ አቶ ተሻለ ሰብሮ አንድ ጥያቄ ላንሳለሁ እና አበቃለሁ። አሁን ኢትዮጵያ ውስጥ ባለው የፖለቲካ እንቅስቃሴ ከፓርቲዎች ይልቅ ትልቁን ሚና እየተጫወተ ያለው ህዝቡ ነው። ሌላው ቀርቶ አሁን መንግሥት አሳሪዎችን ለመፍታት የተገደደው እናንተ ፓርቲዎች ባደረጋችሁት ጫና ሳይሆን በህዝቡ እንቢተኝነት ነው የሚሉ ወገኖች አሉ። እርስዎ ይህን እንዴት ያዩታል? አዎ፣ ምንኛውም ማናቸውም የህዝባዊ ጉዳይ ቀርቶ የቤተሰብ ጉዳይ እንኳ ቢሆን በአንድ ሰው በአንድ ግለሰብ ወይ በአባወራ ወይማወራ ወይ በቤት ውስጥ ባሉት በሌሎች ልጆች ታዳጊዎች ብቻ አይወሰንም። ሁሉም ሚና አለው። ሁሉም የሚጫወተው መስመር አለው፣ ድርሻ አለው ስለዚህ የሁሉም የተባበረ ሀሳብ፣ የተባበረ ሙከራ፣ የተባበረ በቀጥታም ሆነ በተዘዋሪ የተደረጉ እንቅስቃሴዎች ናቸው ለዚህ አበቃው። ስለዚህ ሁሉም ሚናውን እየተጫወተ ነው። የሁሉም አሻራም የተቀመጠበት እንደሆነ ነው ይህ እንቅስቃሴና ይህ አብዮታዊ ጅምሮች ትክክል ነው። አንዱ ከሌላ ሊበላለጥ ይችል ይሆናል በተወሰነ መልኩ ግን ጠቅልል ጠቅላላ ድምር ውጤት የኢትዮጵያኖች በኢትዮጵያነት ዙሪያ በግልም በተናጠልም የሚወረውሩት ጠጠሮች ናቸው። ከውስጥም ከውጭም ከሀገር ውጭም ከሀገር ውስጥም ስለዚህ እንደውም አልፎ ተርፎ ሌሎች ኃይላትም ማለትም ኢትዮጵያኖች ያልሆኑ ወገኖች የሚያደርጉት አስተዋጽኦ ይኖራል። አሁን ለተደረገውና እየተደረገም ላለው ሊሆንም ወዳለው ያው የሚወስድ ምንድን ነው በትክክል የሁሉ አስተዋጽኦ ነው። በተለይ በሀገር ውስጥ በተለይ በኢትዮጵያኖች ዙሪያ የሚደረጉ እንቅስቃሴዎች ሊዳብሩ ይገባል። ስልጣን ላይ ባለው መንግስት ጋር መደራደር ወደማይቻልበት ደረጃ እየተደረሰ ነው። ከስልጣን በሰላማዊ መንገድ ወርዶ ስልጣንን እንዴት እና በምን መልኩ ማስተላለፍ እንደሚገባው ወደ መደራደሪያ ነጥብ መውሰድ እንጂ ስልጣን ላይ ተቀምጦ ሕዝብ አልፈልግም ያለው ተቃውሞ የገጠመው፣ ታግሎ የተሸነፈው፣ ተከራክሮ የተረታው መንግስት መንግስት ላይ ስልጣን ተቀምጦ ድርድርን በዲሞክራሲና ሰላማዊ በሆነ ዘለቄታ ባለው መልኩ አመጣለሁኝ፣ ህዝብን አንድ አደርጋለሁ፣ ሀገር እንደገና መልሼ ገነባለሁ፣ ብሔራዊ መግባባትን አመጣል ለማለት የሚመች እና የሚቻልም አይመስልንም። ስለዚህ መንግስት ወደ ራሱ ተመልሶ አንደኛ በቀደም የተናገረው ይሄ መግለጫ ጥፋትን ካመነ ጥፋትን ያመነ ክፍል ይወርዳ ከስልጣን ወርዶ ዝቅ ብሎ ከህዝብ ጋር ይመክላል እንጂ አሁንም ስልጣን ቆይቶ ይቅርታ የጠየቀበት ምን እንደሆነ በግልጽ ሳያስቀምጥ እርምጃም ሳይወስድ ስልጠናም ሳይለቅ እዛ ለቁጭ ብሎ በዛ መልኩ መሆን የለበትም ነይነ እያልኩት አለሁት። ኢትዮጵያ ሕዝብ ግን በህብረት በአንድነት ተቀራቦ መስራት በመቻቻል ቂመኞች ባለመሆን በኢትዮጵያዊ ወንነትና በአንድነቱ ሕዝብ ራሱን በራሱ አስተባብረው ወደ ብሔራዊ መግባባትና እርቀ ሰላም ድረስ መሄድ አለብን ይህም ብል ነው የፓርቲ መስመር። አቶ ተሻለ ሰብሮ የኢትዮጵያ ራእይ ፓርቲ ኢራፓ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ሰለሞን አንተንም ወንድሜንም ሆነ ድርጅትን ቢሆን ከዲ አመሰግናለሁ። ዛሜ ባርታችን እግዚአብሔር ስጥልኝ። በደባስን በፓርቲያስን የመጨረሻው ፕሮግራማችን ላይ ደርሰናል። ሴቶችና ቤተሰብ የመን ውስጥ የጤና ጥበቃ አውታሮች በመንኮታኮታቸውና የምግብና የንጹሕ ውሃ ችግር የተነሳ ሕፃናት እጅግ አሳሳቢ በሆነ ቁጥር እየሞቱ ነው ሲል የተባበሩት መንግሥታት ድርጅቱ ዓለም አቀፍ የሕፃናት ፈጥኖ ደራሽ ድርጅት ዩኒሴፍ አስታውቋል። ዩኒሴፍ ባወጣው አዲስ ሪፖርት ሊሳ ሽላይን ከጄኔቫ አጠናቅራለች። ቆንጂት ደግሞ የመን ሰንዓ ያሉ ኢትዮጵያውያን እናቶች ጋር ደውላ አነጋግራለች። ከእርስ በርስ ጦርነቱ ከተጀመረበት ጊዜ ወዲህ የመን ውስጥ ከሶስት ሚሊዮን በላይ ህጻናት ተወልደዋል። ዩኒሴፍ ወደ ጦርነት ዓለም የመጡት ህጻናት በሚል ርዕስ ነው አዲሱን ሪፖርቱን ያወጣው። ህጻናቱ የመጡበትን ብጥብጥ ተስፋ አስቆራጭ መፈናቀል ስደት በሽታና ድህነት እንዲሁም ረሃብ የሰፈነበት የመከራ አለም ያሳየበት ሪፖርት ነው የተበጠበጠችው ሀገር ላይ በየቀኑ ከሚወለዱት ሶስት ሺህ ህጻናት ውስጥ የሚበዙት የሚወለዱትና የተወለዱት ከጤና ተቋም ውጪ የሰለጠነ አዋላጅ በሌለበት እንደሆነ ይጠቁማል ዩኒሴፍ አርባ ከመቶ ወራቸው ሳይሞላ የተወለዱ ሰላሳ ከመቶ ክብደታቸው ከመጠን በላይ ያነሰ እንደሆነም ገልጿል። ከሁሉም የሚብሰው ግን ይላል የዩኒሴፉ ሪፖርት ከሚወለዱት ህጻናት ውስጥ ሀያ አምስት ከመቶ በተወለዱ በአንድ ወር ጊዜ ውስጥ በህመምና በመሰረታዊ አቅርቦት እጦት ምክንያት መሞታቸው ነው። ዩኒሴፍ በዚህ ሪፖርት ከ11 ሚሊዮን በላይ ህጻናት፣ ይህም ሁሉም የየመን ህጻናት ማለት ነው፣ በህይወት ለመቆየት ሰብአዊ እርዳታ እንደሚያስፈልጋቸው አጥብቆ አሳስቧል። ህይወታቸው ቢቆይም እንኳን የዚህን ጭካኔ የተመላበት ጦርነት አካላዊና ስነ ልቡናዊ ጠባሳ እድሜ ልካቸውን አብሯቸው የሚዘልቅ ነው ብሏል። የመን ሰንአ ከተማ የምትኖር ስደተኛ የቀድሞ የሀገሪቱ ፕሬዚደንት አሊ አብደላህ ሳልህ የተገደሉበት ዕለት። በውጊያው መሀል ምጥዋ መጥቶ በመከራ የተገላገለች አንዲት ኢትዮጵያዊት ወጣት አግኝቻለሁ። ዩኒሴፍ በሪፖርቱ ያወሳውን ዘግናኝ ሁናቴ ከእሷ አንደበት እንስማው። ሰንአ ነው የወለድሹ። ሴት ናት ወንድ? ሰንአ ወንድ ነው። እኔ በጣም በአስቸጋሪ ሁኔታ ነው የተገላገልኩት። ዶክተሮች የሉም፣ መውለድ አልችልም መውለድ አልችልም ተብ ኦፕራሲዮን ተባለ ኦፕራሲዮን አልተቻለም፣ ዶክተሮች የሉም ኦፕራሲዮን የሚያደርጉ። በጦርነቱ ምክንያት ልጁ እዛ ደክሞ ነበር፣ እዛ ያስቀሩት። ሞት ይዛል አላወኩም። ሞት ያላሉ ከሲያወጡት ሞት አለችኝ። ኤክስፐርት ሆነ አለችኝ ላስ ወደ ወደ ሙቀት ክፍል አስገቡት። እኔ ወደ ቤት ነው የሄድኩት። ከዛስ ከዛ በቃ ፈልጉ በወታደሮች መኪና ያሳለፉኝ። እያዩ እንዳትመቱ እየተባለ መብራት እንዳታበሩ እየተባለ ካለሁበት አካባቢ በጣም ሩቅ ነው ሆስፒታሎች። ብቻ እግዚአብሔር ይመስገን፣ እግዚአብሔር ያልቆረጣት ነፍስ ሲነፍስ እስካሁን አለሁ። እሱ አሁንም ህመም ላይ ነው፣ ታሟል። የኦክሲጂን እጥረት አለበት፣ አተነፋፈስ ችግር አለበት እና እግሩ ላይ ችግር አለበት፣ እግሩ አይዘረጋም። ከዛ በኋላ ህክምና ማግኘት አልቻልኩም። ህክምና በቂ ህክምና አልተደረገለትም። ተወሱ ሰጂ አሉኝ። በደንብ አልዳነም። ወሰድኩት። አሁን አሁን እንግዲህ ይኑር ሂዳን አላቅም ካሁን በኋላ እኔም ከጥቅም ውጭ ሆንኩት። እግሬ መሄድ አይችልም። አሁን አሁንም መሄዳችም አዎ፣ አልችልም። ዶክተሮች ጥለው ሸሹ። በጣም ይመታ ነበር። ጦርነት ነበረ። በጣም ብዙ ህዝብ ነበረ፣ ግማሹ እግሩ የሚቆረጥ በዛ ውስጥ በቃ እንዴት እንደምን ሆነ ዶክተር የሚባል ነገር የለም። እግዚአብሔር ከጦርነቱ ሲያተርፈን ከዚህ ነገሮች ደግሞ የሚረዳ ሰው የለም። ልጅ ሽናባቢ በጣም ያመጣል። ቁጠት ምን አላቅም። በጣም ይጮሃል። ለሊትም ቀንም ያለ እረፍት መውጣት አይቻልም። ምን ምን ነገር መንቀሳቀሳችሁ እንዴት ሆነ? በጣም ረጅም አንድ ሆስፒታል ነው የተገኘው፣ ተፈልጎ ተፈልጎ ተፈልጎ። ውሃ ምግብን ምግብ እንኳን ብታገኝ የምታበሲበት ጋዝ እንኳን የለም። ተጨማሪ ምግብ የምታቀርቢበት የምትገዥበትም ነገር የለኝም። የልጅሽ አባት አለ አብረውሽ አለ ግን በአሁኑ ሰዓት የለም። ስራ ፍለጋ ብሎ ይወጣል፣ ተንከራቶ ይመለሳል። ምንም አይነት ስራ የለም። ጡት ይወጣልሻል? ጡት ይወጣል። የምንመገበው ነገር ምንም ነገር ምንም ልልሽ አልችልም ምግብ ሰርቶ ያውጣል ብለው ሰዎች መስጠው ሰጡኝ። እሷን ና ውሃ ጠጣለሁ። ምንድን ነው እሱ የሰጡ ሰሊጥ፣ ሰሊጥ ታውቂያለሽ? ሰሊጥ የሚባል በሀገራችን አውቃለሁ። እሱ ገቢ ምግብ ስለማላገኝ እሱን ና ውሃ ጠጭ ይልኛል። እሱን እንትንላለሁ። ያው ልጁ የሚጮኸው ይመስለኛል በብዛት ጡት አያጠግበውም። ቀን ቢያጠግበው ለሌሊት ይጠፋበታል። ይህንም እረዳለው ይላል። የሚረዳን ነገር ምንም ነገር የለም። መስቀል አንድ ቀን እርዳታ አግኝቼ አላውቅም። አሁን አንድ ቀን ምንም የሚረዱት ነገር የለም። በዚህ ሰዓት እንኳን መንቀሳቀስ አልችልም። እግሬ ያንቀሳቀስም ብለሻል ና ወደ ሐኪም ጋ መሄድ አል አልቻልኩም። ሕክምና ማግኘት አልቻልኩም። ስሞችን ግን ተላልፏል። በቀይ መስቀልም፣ በዩኤንም በሁሉም አስተላልፈዋል። ሌሎች እናቶች አሉ እንዳንቺ እንደዚህ ልጆቻቸውን ይዘው በአካባቢ አሉ አሉ። አሁን ይሄንን የሚሰማ አድማጭ ምንድን ነው መልእክት የምታስተላልፊው? እኔ ቢችሉ እዚህ ላለው ስደተኛ ሀገራችን እንወዳለን፣ ኢትዮጵያን እንወዳለን፣ ህዝባችን እንወዳለን የሚል ህዝብ ሁሉ በዚህ ለሚራበው በረሀብ ለሚሞተው ህዝብ ሊደርሱለት ቢያንስ፣ ፈጣሪ ከጦርነት ሲያተርፍን በረሀብ ችግር ደግሞ ከምንሞተው ምን ቢደርሱልን ነው የምንለው። በዩኤንም በቀይ መስቀልም በእርዳታ ድርጅቶች በሙሉ ምንም አይነት እርዳታ የለም። በአጠቃላይ ከመኖር ያ ወደ አለመኖር እየሄደ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የያዝነው ጃንዋሪ የባርነትና ሰዎችን በህገወጥ መንገድ ማስተላለፍ የሚወገዝበት ወር ነው ይላል። በህገወጥ መንገድ ማስተላለፍ ወይም ዘመናዊ ባርነት በመባል ይታወቃል። በዓለም አቀፍ ደረጃ እየተካሄደ ያለ የግለሰቦችን ሰብአዊ መብቶች የሚገፍና በብዙ ቢሊዮን ዶላር የሚፈጸም ወንጀል ነው። ማኅበረሰቦችን ይከፋፍላል። በደህንነታቸው ላይ ስጋት ይጋርጣል። የብሔራዊ ጸጥታንም ለአደጋ ያጋልጣል። ይህም ብቻ አይደለም። የሀገሮችን ኢኮኖሚያዊ ገበያ ያምታታል። ሕግና ሥርዓትን ያበላሻል። የሙስና ተግባርን ያፋፋል፣ ሌሎች ወንጀሎችን ያበረታታል፣ የአሸባሪዎችን እንቅስቃሴዎችም ያግዛል። በዓለም አቀፉ የሠራተኞች ድርጅት ግምት ዛሬ ዓለማችን ውስጥ 24.9 ሚሊዮን ሰዎች የሕገ ወጥ ትልልፍ ሰለባዎች አሉ። ከእነዚህ ውስጥ 16 ሚሊዮኑ ለከባድ ሥራ የተደረጉ ናቸው። አምስት ሚሊዮን የሚሆኑት ደግሞ በኃይል ለሚፈጸሙ የወሲብ ወንጀሎች የተጋለጡ ሲሆኑ አራት ሚሊዮን ሰዎች መንግስታት በሚያካሂዷቸው የከባድ ሥራዎች ላይ ተመድበው ስቃያቸውን ያያሉ ይልና የቪዮርስ አንቀጽ ሀተታውን ይቀጥላል። በዓለማችን ውስጥ ዛሬ የትኛውም ሀገር ከሰዎች ህገወጥ ዝውውር ወንጀል ማምለጥ አልቻለም። በየትኛውም የምድሪቱ ጥግ እየተካሄደ ነው። በየሰው መኖሪያ ቤት፣ በፋብሪካዎች፣ በሆቴሎች፣ በእርሻዎች ላይ በአሳ ማጥመጃ መርከቦች፣ እንዲሁም ሌሎች ማንም በማይጠብቃቸው ስፍራዎች ይካሄዳሉ። የሰዎች በህገወጥ መንገድ ሽግግር በዩናይትድ ስቴትስም ውስጥ ይካሄዳል። ይህ ማለት እንግዲህ ይህን ከባድ ወንጀል የምንዋጋ ከሆነ ከቤታችን መጀመር ይኖርብናል። ለዚህም ነው የጃንዋሪ ወር ብሔራዊ የባርነትና ሰዎችን በህገወጥ መንገድ ማስተላለፍ የተከለከለበት ወር እንዲሆን በፕሬዝደንቱ የተወሰነው ብሏል። የቪኤርሳን አንቀጽ በመቀጠልም ያን ባህል በመከተልም ፕሬዚደንት ዶናልድ ትራምፕ ሕገወጥ አሸጋጋሪዎች ሰለባዎቻቸውን የሚያጠምዱት በሚሄዱባቸው ሀገሮች የተሻለ እድል ታገኛላት እያሉ በማታለል ነው ፍልሰተኞቹን የሚዳርጓቸው ግን ለባርነት ነው በነዚህ ሰለባዎች ላብም እነርሱ ያተርፋሉ አስገድደው ስለሚያሰሯቸውም በፋብሪካዎችና በእርሻ መስኮች ላይ ያውሏቸዋል ብለዋል ፕሬዚደንቱ በማከልም በዚህ ብሔራዊ የባርነትና ሕገወጥ ዝውውር መከላከያ ወር በሚታሰብበት ወቅት ሲናገሩ ይህን አረመኔያዊ ለባርነት የሚዳርግ አሰራር ፈጽሞ ለማጥፋት ቁርጠኝነታችንን እናረጋግጣለን። የሰዎች ሕገወጥ ትልልፍ የቀድሞ የብዝበዛ ስርዓት በዘመናዊ መልክ ተመልሶ የሚታይበት አስነዋሪ ተግባር ነው። በዚህ ወር የምናደርገው ተግባሩን ማውገዝ ብቻ ሳይሆን እንዲያበቃም ያለንን አቅም ሁሉ እንደምንጠቀም ነው ብለዋል፣ ሲል ርዕሰ አንቀጹ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን፣ ጤና ይስጥልኝ። በደህና አደሩ።